የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ በ22ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ¶¶ በእንስሳት ደህንነት በሕይወት እያሉ መሰቃየት የለባቸውም። አገልግሎታቸውም በማህበረሰቡ ዋጋ ሊሰጠው ይገባል። አህያ የስድብ እንስሳ አይደለችም። የማህበረሰቡ የመጓጓዣ ምሰሶ ናት። እያን ማህበረሰቡ ማስተማርና ማሰልጠን ነው። ዶክተር ቦጃ እንደ ቡ ኢትዮጵያ ውስጥ የአህዮች መብት ተንከባካቢ ድርጅት ዲሬክተር ናቸው። የአህያ ማረጃ ቄራ በኢትዮጵያ መፈቅሩን አስመልክቶ አወያይተናቸዋል። የድርጅታቸውን ተግባርና ኃላፊነት ከገለጡበት እየወሰን ነው። የሰማችሁትም ውይይታችን በተመደበለት ሰዓት ይቀርባል። ተጠባበቁን። ሌላም አለን። ከሚበላ ነገር ጥሬ ሥጋ ይወድ ነበር እና በቃ እሱ ይዞ ይመጣል። እሱማ በቃ መጠጥ ውስጥ እጅ ነው። ንጉሱ ከአምስት ዓመት ስደት ከመጡ በኋላ ዝናቸውን ያው ውጭም ሆኖ ይሰሙ ነበረ። ደንና ይዘጋጅ ተብሎ በመኪናቸው ከእሳቸው ጋር ወደ አዲስ አበባ ይዘው ይመለሳሉ። ወርቅ ሽጉጥ ተሸልመው እንደተመለሱ ነው። ቀድማ የተሰማችው ምህረት ጃጋማ ኬሎ ትባላለች። ከስድስቱ የጀኔራል ጃጋማ ኬሎ ልጆች የመጨረሻዋ ናት። ጀኔራልን በማስታመምና በመንከባከብ እስከ መጨረሻው ሰዓት አብራ ቆይታለችና ትዝታውን ታወጋናለች። ብርጋዴር ጀኔራል ዋሲሁን ንጋቱ ደግሞ የቅርብ ወዳጅና ጓደኛ ናቸው። የበኩላቸውን ይሉናልና ጠብቁን። የዛሬ መሰናዷችን ባህያዋ ታሪክ ዙሪያ ነው ብሎ የዛሬ መሰናዶዬ ባህያዋ ታሪክ ዙሪያ ነው ብሎናል ንጉሴ አክሊሉ። ለአህያ ቅኔ ተዘርፏል፣ ስንኝ ተቋጥሯል። ያለ ንጉሴ ዜማ ይኑራት አይኑራት ግን እንጃ ብሏል። ከሁሉ በፊት ታዲያ የከበረ ሰላምታችን ይቅደም። እንደምንሰነበታችሁ እኛ የራዲዮ መጽሔት አዘጋጅና አቅራቢዎች አዘጋጅና አቀናባሪያችንን ንጉሡ ታምሬን ጨምሮ እኔ ያሉላ ከበደና እኔም አዲሱ አበበ በጣም ደህና ነን። ቀዳሚው ዜና ነው ጠብቆን ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየነኝ የዩናይትድ ስቴትስ የመከላከያ ሚኒስትር ጄም ማቲስ ዛሬ ጅቡቲ ገቡ ጉብኝት አድርገዋል። በአፍሪቃ አህጉር ብቸኛው የሆነው የዩናይትድ ስቴትስ ወታደራዊ ጦር ሰፈር ትንሽቱ የምስራቅ አፍሪካ ሀገር ጅቡቲ ነው የሚገኘው። መከላከያ ሚኒስትሩ ዛሬ እሁድ ካምፕ ለመሆን ከገቡ በኋላ ቀጥለው ከጅቡቲው ፕሬዚደንትና ከመከላከያ ሚኒስትሩ ጋር ተገናኝተው ተወያይተዋል። የጅቡቲው የጦር ካምፕ ያለበት የሀገሪቱ መልክዐ ምድራዊ አቀማመጥ የተነሳ ለዩናይትድ ስቴትስ የጦር ኃይል እጅግ ስትራቴጂያዊ ከሆኑ አካባቢዎች አንዱ እንደሆነ ባለስልጣናት ይናገራሉ። ጅቡቲ ላይ ያለው ጦር ሰፈር ዩናይትድ ስቴትስ በአፍሪካ አህጉር ለምታደርጋቸው ልምምዶችና እንቅስቃሴዎች ወሳኝ ሲሆን ልዩ ኃይሎቿ ሶማሊያ ውስጥ በአልሸባብ ላይ ለሚያካሂዱት ጸረ ሽብርተኛ ጥቃትም እንደሚጠቀሙበት ባለስልጣናቱ አብራርተዋል። ሶማሊያ ጋልጋላ ከተማ ውስጥ ዘጠኝ ወታደሮች ይጓዙበት የነበረውን ተሽከርካሪ ኢላማ አድርጎ መንገድ ላይ በተቀበረ ፈንጂ ተገደሉ። ሌሎች አምስት ደግሞ ቆስለዋል። ፍንዳታው የደረሰው ጋልጋላ ተራሮች ውስጥ የፑንትላንድ የጸጥታ ኃይሎች መደበኛ እንቅስቃሴያቸውን እያደረጉ በነበረበት ሰዓት ነው ተብሏል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ይህ ጥቃት የደረሰው ከወደብ ከተማዋ ከቦሳሶ ሀምሳ ሰባት ኪሎ ሜትር ርቀት ላይ እንደሆነ ተነግሯል። ጋልጋላ ላለፉት አስር ዓመታት ያህል የአልሸባብ ታጣቂዎች ከክልሉ ኃይሎች ጋር ሲዋጉ የቆዩበት ተራራማ አካባቢ ነው። አካባቢው ለቀይ ባህር ቅርብ ሲሆን አልሸባብ ይዞት በእጁ ማቆየቱ ከየመኑ ጽንፈኛ ተዋጊዎች ጋር የሚያደርገውን ግንኙነት ለመቀጠል የሚያስችለውን የሚያስችለው ቁልፍ ይዞታ እንደሆነ ይነገራል። ዩናይትድ ስቴትስ የፑንትላንዱን የአልሸባብ መሪ ያሲን ኦስማን ሃሊድ ኪልዌን ለሚያስይዝ የ ሶስት ሚሊዮን ዶላር ወሮታ እንደምትሰጥ ማወጇ የሚዘነጋ አይደለም። የኬንያ ፕሬዚደንት ሁሩ ኬንያታ የአርቡን የፓርቲያቸውን ቅድመ ምርጫዎች መራጮች ከተጠበቀው በላይ በብዛት መውጣታቸውን ተከትሎ በመሰረዙ ይቅርታ ጠይቀዋል። ኬንያታ ትናንት ቅዳሜ በሰጡት ቃል አርብ ከ21 ወረዳዎች በ15ቱ የእጩ መረጣው ከተሰረዘ በኋላ ከሰረዘ በኋላ ኢዮቤልዩ ፓርቲያቸው አዲስ የእጩ ተመራጮችን ምርጫ ነገ ሰኞና ማክሰኞ እንደሚያካሄድ አስታውቀዋል። በተለምዶ ቅድመ ምርጫዎች አርብ እለት በታየው ያህል መራጭ እንደማይወጣበት ኬንያታ ባወጡት መግለጫ አስረድተዋል። በመጨረሻም በበርካታ አሰርቶች በአይነ ቁራኛ ክትትል ከተደረገባቸው ምርጫዎች አንዱ የሆነው የፈረንሳዩ ፕሬዝደንታዊ ምርጫ ዛሬ ተካሂዷል። እጅግ የከረረ ቀኝ ክንፍና ግራ ክንፍ አቋም ያላቸውን ጨምሮ 11 ተፎካካሪዎች ለውድድሩ ቀርበዋል። ጽንፍ የያዘ ቀኝ ክንፍ አቋም ያላቸው መሪ መሪን ለፔን እና ለዘብተኛው ኢማኑዌል ማክሮን ሚያዝያ 29 ቀን በሚካሄደው ማጣሪያ ምርጫ ለማለፍ እድል ይኖራቸዋል ተብሎ ነው የሚጠበቀው። የ48 ዓመቷ የብሔራዊ ግንባር መሪ ለፔን የእስልምና መንግስት ቡድን ኃላፊነት የወሰደባቸውን በርካታ የሽብርተኛ ጥቃቶች ተከትሎ በሀገሪቱ በሰፈነው የደህንነት ፍራቻ ሳቢያ ለመመረጥ እንደሚታገዙ ነው ተስፋ የሚያደርጉት። የ39 ዓመቱ እና ከተመረጡ ከፈረንሳይ ፕሬዚደንቶች ሁሉ በእድሜ ትንሹ የሚሆኑት ማክሮን ደግሞ ለአውሮፓ ህብረት ጠንካራ ድጋፍ ይዘው ነው ዘመቻቸውን ሲያካሂዱ የቆዩት። እንደ አውሮፓውያን አቆጣጠር ፓሪስ ላይ ከደረሰው የሽብር ጥቃት ተከትሎ ከታወጀው አስቸኳይ ጊዜ አዋጅ ወዲህ ምርጫ ሲካሄድ በሀገሪቱ ይህ የመጀመሪያ ጊዜ ነው። ዜናው አበቃ። አዎን፣ የራዲዮ መጽሔት ተጀመረ። ቀዳሜ መሰናዷም ምርጥ የሳምንቱ ግጥም ነች። እመጣልሻለሁ Thank ወርቅ ስትኝ ወርቅ ጨርቅ ስትኝ ጨርቅ አምባር ስትይ አምባር አልቦም ስትይ አልቦ፣ ምን ያላኩት አለ ምን ድንቅራቅ እምቦ ላክ ያልሽኝን ሁሉ ስልቅ ባጅቻለሁ። አሁን ምና ስትይ ወርቄልሻለሁ። ደሞ አንቺ ብለሽኝ እንዴት እቀራለሁ። ይዘህና ያልሽኝን ሁሉን ሸምቻለሁ። ታማኝ ሰው ታገኘው እልክልሻለሁ። ደሞ አንቺ ብለሽኝ እንዴት እቀራለሁ። አንድ ቀን አንድ ቀን ካልሽኝ ነገር ተርፎ መሳፈር ያሳገኝ እኔም እመጣለሁ። አለሁ ካልሽኝ ነገር ተርፎ የሳምንቷን ምርጥ ግጥም እመጣልሻለሁ። ነው ያደመት ነው ገጣሚ ኑረዲን ኢሳንም እናመሰግናለን።

and i I said, see the ምራት ሙላን እናመሰግናለን። ሰላም ለአሜሪካ ድምፅ የአማርኛ ክፍለ ጊዜ አዘጋጆች፣ በቅድሚያ የከበረ ሰላምታ ይድረሳችሁ። የኢትዮጵያን ሕዝብ ያሳዘነውና ያስቆጣው የአህያ ቄራ እንዲዘጋ መደረጉን ስለሰማሁ በጣም ደስተኛ ነኝ። በዚህ አጋጣሚ የህዝብን ስሜት ተገንዝቦ ይህ እርምጃ በመወሰዱ ጉዳዩ የሚመለከታቸውን ማመስገን እፈልጋለሁ። እናንተም የአሜሪካ ድምፅ የአማርኛው ክፍለ ጊዜ አዘጋጆች ይህንን አስመልክቶ ላቀረባችሁ በአድማጮቻችሁ ስም ላመሰግናችሁ እወዳለሁ። የህዝብ ድምፅ ናችሁና በርቱ። የዘውትር አድማጫችሁ ፈለገ ገበያው ነኝ። ከጉዳዩ ጋር ግንኙነት ይኖራቸዋል ያልናቸውን ከሁሉም ዘርፍ ጋብዘን በሰፊው ልናዋይ ይህ ነገር ወትሮስ እንደምንታሰበ ልንል ነበር፣ ግን መፍትሄ የተበጀለት ቢሆንም ግን አሁን ቢሆንም ግን ለጉዳዩ ቀረቤታ ያላቸውን መስሪያ ቤቶችና ኃላፊዎች ማወያየታችን አልቀረም። ዶክተር ቦጃን ደቡ የአህያ ተከባካቢ ድርጅት ስራ አስኪያጅ ናቸው። የድርጅታቸውን ዓላማ በሚያስረዱበት ይጀምራሉ። እንደ ውጭ ሀገር ኤንጂዮም ተመዝግበን ስንሰራ በተወሰነ ነገር ነው ስንሰራ ያሰብነው መብት ላይ ሳይሆን የእንስሳት ደህንነት ላይ ነው። አይመለከትንም ማለት ሳይሆን ቀጥታ የተመዘገብነው በእንስሳት ደህንነት፣ በሕይወት እያሉ መሰቃየት የለባቸውም። አገልግሎታቸውም በማህበረሰቡ ዋጋ ሊሰጠው ይገባል። አህያ የስድብ እንስሳ አይደለችም። የማህበረሰቡ የመጓጓዣ ምሰሶ ናት። እያን ማህበረሰቡን ማስተማርና የእንስሳት ደህንነትን ለሚመለከታቸው የእንስሳት ልማት ተቋማት የእንስሳት ጤና ክሊኒክ ጨምሮ እነሱ ማሰልጠን ነው። ከዛ ያለፈ ነገር እኛ ጋር ሲመጣ ትጠይቀናል። ቀጥታ በእነዚህ በምንድነው፣ በቻይናዎቹ ማለት ነው። ምናልባትም መንግስትን ከመጠየቃቸው በፊት ጠይቆንም ሊሆን ይችላል። ቆይቷል። የሁለት ሺ ስምንት ሁለት ሺ ቆይቷል። ከጠየቁ ሲጠይቁን አይ ይሄ አንደኛ ታስቦ የማይታወቅ ነገር ከባህላችንም፣ እንደገና ደግሞ እኛ ሀገር በጣም የእኛ የመልክዓ ምድር ገና አህዮች፣ ፈረሶችና በቅሎች ለትራንስፖርት ለእቃም ለሰውም የሚያገለግሉበት ነው። ኢትዮጵያ እያደገች ነው። ነገር ግን ብዙ ሰው ገጠር ነው የሚኖረው። እነዚህ እንስሳት በጣም አስፈላጊ ናቸው። ይሄን አትሞክሩ። ይሄ ትክክልም አይደለም። ከባህልም አንፃር፣ ፊትለፊት የማህበረሰብ ቀውስ ሊመጣ ይችላል። በሂደት እንደዚህ አይሆንም ምናምን ምናምን አላቸው እና መለስ ናቸው። ሁለት ሲመጡ ከዛ በግብርና በኩል ነው የሰማ ነው ተፈቀደ አግኝተናል። በቃ ልንጀምር ነው። እንዲሁም የአህያ ንግድ የአህያ ብሪዲንግ ሊጀመር ነው ምናምን ሲሉን ከዛ ያው የምናመለክተው መጀመሪያ ወደ ግብርና ነው። እነሱ ጋር ሄደን ይሄን ነገር እንዴት አያችሁት? ይሄ ነገር በጣም በኋላ በሂደት አደገኛ ቀውስ ያመጣል እና ያ በማህበረሰብ ትልቁ ሴት ናት፣ ማህበረሰብ ያስተሳስራሉ ትልቅ ሚና አላቸው እነዚህ እንስሳት፣ አይሆንም እንደሌላው ሀገር ምናምን አልናቸው። እነሱም ያው የተለያየ ኦፒኒየን ነው ያለው። ማስቆም ይፈለጋል እንደገና ደግሞ ለማስቆምም ደግሞ ውርድ የተፈቀደ ነገር እንደሱ አይነት ነገር ምናምን ይመስልና ትልቅ የሰራው ነገር የምንለው ከሀገር ውስጥ የሰራው ነገር ትንሽ ነው ብዙ ወደዚህ ገፍተናል እና አሁን የናንተ ጋማ ከብቶች ደህንነትን ማስጠበቅ ነው፣ በቀጥታ የእኛ ስራ ብዙ አይመለከተንም ያሉ መሰለኝ። እንደ መብት ማስጠበቅ አንድ መብት የምጠብቁለት እንስሳ የሚሆን ሰው ህይወቱ ሲያልፍ የበለጠ ይመለከታቸዋል እንጂ በቀጥታ አይመለከተንም ሲሉኝ አልገባኝም። እንደሱን በቀላሉ ማስረዳት ይከብዳል የእንስሳት መብት ማስከበር ሁለት ነገር ነው ያለው፣ የአኒማል ራይት እና አኒማል ዌልፌር ሁለት ዊንግ አሉ፣ የእንስሳት ደህንነት ና የእንስሳት መብት። የእኛ ድርጅት የእንስሳት ደህንነት ነው። ተመዝግቦ አሁን የሀገር ውስጥ በስርዓትና በህጉ እየሰራ ያለው እኮ ለእርድ ሲቀርቡ ደህንነታቸው አልተጠበቀም እና ሊመለከታችሁ ነው። በተዘዋዋሪማ ይመለከታል። ግን መብት ላይ የሚሰሩ አሉ፣ አልማር ራይቲስቶች ማለት ነው። እነሱ አይደለንም እኛ። ግን ይሄኛው እንዳሉት በማህበረሰቡ ውስጥ ከሰራን ድረስ እንስሳውን ደህንነት መጠበቅ ማለት የማህበረሰቡን ደህንነት መጠበቅ ነው። እንስሳው ማህበረሰቡ ስለሚገለገል የሰራነው ትልቁ ነገር ይሄ፣ የአህያ ቆዳ ንግድ በእስያ በሌላ አፍሪካ ሀገሮች ተሞክሮ ሂደቱ ሲታይ ውድቅ ነው የሆነው። አይቀጥልም። ሁሉም ሀገር ባን ነው ያደረገው። ይህምንንን ደግሞ በተለያየ ስርቆት ኪማረድ በቃ በትልልቅ አቢዩዞች የታዩበትን ሪፖርት ኮምፓይል አድርገን ሼር አረግን ለመንግስት ምናልባት አንድ ጋዜጣ ኢትዮጵያ ውስጥ ያለው አንድ ፕራይቬት ጋዜጣ ያወጣውም ከዛ ያንን መሰረት አድርጎ ይመስለኛል። እና ፋክስ እነ ፊገርስ ይሄን ይመስላል። ሌላ ሀገር ከምትሞክሩ ከምትጀምሩ ይሄንን ነገር አጥንታችሁ በደንብ አጥናችሁ እንደገና ፊዚቢሊቲ ስተዲ ማህበረሰቡን ማነጋገራቸው አንዱ ይሄ ይመስለኛል። ቀጥታ ከታች ወደ ላይ በሂደት ሁሉንም እያማከሩ ማህበረሰቡን እያማከሩ የተለያዩ ተቋማትን እያማከሩ ፊዚቢሊቲ ስታደ ተጠንቶ የተጀመረ ማርኬት አይመስለኝም። አህያ እንግዲህ በአብዛኛው ለጭነት ነው ሰው የሚገለገልባት። እሱ እንዲቀር ነው ጭነቱ በልክ እንዲሆን ነው ምንድን ነው እስቲ እንዴት ነው አገልግሎት እንዲቀርማ አይቻልም። እንዲቀር የሚሉትማ ባለ መብት ተከራካሪዎች ናቸው የቅድም ያሉት ማለት ነው። እንስሳት መብት ተከራካሪዎች ወይም ደግሞ አንማል ራይቲስቶች እንደሱ ነው። እንስሳትን አታጎሳቁሉ እናንተ እንስሳትን አትጠቀሙ ምናምን የሚሉት እኛ እንስሳትን ሲጠቀሙ ተገልገሉባቸው። ነገር ግን ለሰው የሚያስፈልገውን ነገር በሕይወት እያለ ፈጓቸው ሁሉንም ስጧቸው። እንስሳት ቢያንስ አምስት ነገር ይፈልጋል በህይወት በሚኖርበት ጊዜ፣ መብላት፣ ውሃ፣ ምግብ ማግኘት አለበት፣ መጠለያ ማግኘት አለበት፣ ጓደኛ ማግኘት አለበት። እነኚህ ደግሞ ለጭነት ስለሚያገለግሉ ለጭነት የሚሆን ዕቃ በትክክል በማይጎዳ መልኩ ጭነት ጥቅም መሆን አለበት ሌላ በሚታመሙበት ጊዜ ወደ ህክምና መወሰድ አለባቸው ይሄ የባለቤቱ ሀላፊነት ነው እና ባለቤቱ ሀላፊነት ወስዶ እነዚህ እንስሳት መንከባከብ አለበት ስከተገለገለበት ድረስ በሱ ከስተዲስ ካለ ድረስ ብለን ነው የምናስተምረው ከማህበረሰብ እስከ ፖሊሲ ድረስ ገባኝ እንግዲህ እኛ ከእርሶ ጋር የነበረን ቀጠሮ ይሄ ነገር ሳኔውን አላወቅንም ባለፈው ቀጠሮ ሰጡት እና እውነት ነው ጥሩ ነው ውጤት አምጥቷል እንግዲህ በሌላ ጉዳይ ግን መልሰን እንገናኛለን እናመሰግናለን አዲሱ ይህ ነገር ወደኛ ውይይት የሚመራው ሙዚቃ መስለኝ የተሰማው። አዎ እናንተ የምንወያይበት ነው። ይሄን ነገር እንግዲህ እንደምታውቀው ባለፈው አስራ አምስት ቀን ጀምረን ተደማጭነት ወይም አስተያየት የመጣበት ነው። የመጀመሪያውን ዝግጅት አቅርበን ጉዳዩ ከሚመለከተው መስሪያ ቤትም ጥሩ ውሳኔ መወሰኑ ብዙን አስደስቷል። ቀደም ሲል የተናገሩት አድማጭ እንዳሉት መጀመሪያ ዝግጅቱን አቀረብን እንግዲህ አወያየን እንቀጥላለን ብለን ነበር። ከእስልምና እምነት ተከታዮችም፣ ከፕሮቴስታንትም፣ ከሌላውም፣ ከባህልም የኢኮኖሚ ባለጉዳዮችም ሙስሊሞችም ከጤንነት አኳያ ግን ጉዳዩ የተቋጨው መንግስት ይሄ ቄራ እንዲዘጋ ማድረጉ ሌላ ሰፊ ውይይት ማድረግ አላስፈለገንም። ነገር ግን ከተዘጋም በኋላ ልናዋያቸው የሚገቡ አሁን እንደ ዶክተር ቦጃ ያሉ የዚህ የቄራው ድርጅት ስራ አስኪያጅ የሆኑት ሰውም የሚሉት አለ። ትክክል አይደለም ብዙ ገንዘብ አውጥተናል፣ ፍቃድ አግኝተን መጀመር ነው። እንደው ዝም ብሎ በአንድ ቀን ጀንበር የሚዘጋ አደለም። እነዚህን ሁሉ አቅርበን ማዋየት እንፈልግ ነበር፣ አልተሳካም። ግን ትልቁ ነገር በጉዳዩ ቅሬታ ያላቸው አድማጮች አሁን የተወሰነ ውሳኔ እንዳስደስታቸው እርግጠኛ ነን። ግን እኛ ሁለት ነገሮችን እዚህ ጋር ማስመር ፈልጋለሁ። አንደኛው ለምሳሌ እንደተነገረው የሰማንያ ሚሊዮን ብር አመታዊ ገቢ ወይም ኢንቨስትመንት ነው። እንደ ግለሰብ እንኳን አንድ ነጋዴ ሲያስብ ይጠቅመኛል፣ አይጠቅመኝም ምን ከፍዬ ምን አጥቼ ያገኛለሁን? መጀመሪያ ይጠይቃል። እንደ ሀገር የሃይማኖት አባት ነው ጋብዘን ያነጋገር ነው። ቅድም እንደ ጠቀስከው የሌሎች እምነት አባቶችንም ልናነጋግር ፈልገን ነበር። ከእምነት ባሻገር፣ ከእምነት ውጭ የሆነው ሰው እንኳን በባህሉ ላይ፣ ገበያ በሚሸጠው የስጋ አይነት ላይ ሁሉ አመኔታውን ሊያጣ ነው። የንግድ ድርጅቶች ኪሳራ ውስጥ የመግባት እድል፣ ተገቢ ያልሆኑ ምርቶች ገበያ ላይ የቀረቡበትን ጊዜ ተመልክተናል። የቅቤ የበርበሬ ጉዳይ የቅርብ ዜናዎች ናቸው። ከዚህ አንጻር የሚመለከታቸው ክፍልም የኢንቨስትመንት መስሪያ ቤቱ ፍቃዱን እንደወሰደ ሁሉ ምክንያቱን እንዲያስረዳ ነው። የሚነሱት ነጥቦች እነኝህ ሁሉ ይመለከታሉና። እኛም ደግሞ በተከታታይ ፕሮግራሞችን ስንሰራ እንዲህ ህብረተሰብን የሚመለከቱ መሰረታዊ ነገሮች የሚነሱባቸው ጥያቄዎች ላይ እስከ መጨረሻው መሄዳችን ለዚህ ነው ውጤቱ ጋር መገናኘት አለበት ዜና ዘግበ ማለፍ ብቻ አይደለም በየቤቱ ሰዎች እንዲወያዩበት እንፈልጋለን እነኚህ ነጥቦች ለማስያዝ ያህል ነው ልክ ነው ባለጉዳዮቹ ደግሞ መገኘታቸው በጣም ተገቢና አስፈላጊ ነውና ቀጣይ ፕሮግራም ነው ልል ልክ ነው እንግዲህ እንደገለጽ ነው አድማጮቻችን በያሉበት በየቤቱ በባህል ላይ በምጣኔ ሀብት ይዞታ ላይ በአስተሳሰብ ላይ የሚያሳድራቸውን ተጽዕኖች ጨምሮ የሚመስላቸውን ይወያዩና መልሰው ያድርሱን፣ እናስተናግዳለን። እኛም ውይይቱን በዚህ መንፈስ እንቋጭ። በጣም ጥሩ ነው።

ጃጋማ ዋርካ ነው ያ ትልቁ ዋርካ ዛሬ ላይ ያጣነው ጥላ ከለላችን ዋርካው ጃጋማ ነው ጅባትና ሜጫ ለገሮ ንገረው አባ ዶዮም ይስማ አጎቱ አሳዳጊው ሦስት ጊዜ ሞራ የለበሰው ልጅሽ ሺህ ከብት አሰልፎ ጣሊያንን የፈጀልሽ ዛሬ ግን ተስኖት ሞትን ድል መንሳቱ በሆሳና ዕለት ሽኝትና አረፍቱ ተገጣጥሞበት ከኋላ ከፊቱ ከኬሎ አበባ ውስጥ ባጸዳ አትክልቱ አረፍ ልበላ አለ ከዘላለም ቤቱ። እነዚህን ስንኞች እንግዳ ታደሰ የተባሉ ጸሐፊ የበጋው መብረቅ ከተሰኘው መጽሐፍ ላይ እንደ ተገኘው መረጃ ጃጋማ ማለት ኦሮምኛ ቋንቋ ትልቅ ዛፍ ማለት ሲሆን ኬሎ ማለት የመስከረም አበባ። ሞራ መልበስ ማለት ደግሞ በኦሮሞ ባህል የብዙ ሺህ ከብቶች ባለቤት ሲኮን የሚለበስ ነው ብለው ማብራሪያውንም አክለዋል። ምስጋናችንን እናቅርብና እንቀጥል። ወዴት እያመራ እንደሆነም ይታወቃል። አዋክ እናቅርባለን ብለን ቃል የገባነውን ነውን የጀኔራል ጃጋማ ኬሎን ሕይወት ባጭሩም ቢሆን ወደሚቀኘው መሰናዶ ነው። ሁለት እንግዶች አሉን። ሴት ልጃቸው ወይዘሮ ምህረት ጃጋማ ኬሎ እና የብዙ ጊዜ ወዳጅና የቅርብ ጓደኛ ብሪጌዲየር ጀኔራል ዋሲሁን ንጋቱ ናቸው። በቅድሚያ አመሰግናለሁ። ጀነራል ዋሲሁን፣ ጠቅለል አጠር ባለመልኩ እስቲ ጀነራል ጃጋማ ኬሎ እንዴት ይታወሳሉ? እንዴትስ መታወስ ይኖርባቸዋል? እነዚህ ጥያቄዎች በመመለስ ቢጀምሩልኝ። ሌፍተናንት ጀነራል ጃጋማ ኬሎ በኢትዮጵያ ውስጥ በጣሊያን ወረራ ከታወቁት አርበኞች አንዱ ናቸው። ከነ ራስ መስፍን ስለሺህ ራስ አበበ አረጋይ እነ በላይ ዘለቀ ጋር የሚወዳደሩ ናቸው። ከዚህም ሌላ በቅርብ የማውቀው እና ብዙ ጊዜ ሳይነገርላቸው የቀረው ባሌ በአስራት መቶ ሀምሳዎቹ መጨረሻ ላይ ከፍተኛ ችግር ነበር። ያንን ከክቡር ሌፍትናንት ጀራል ወልደስላሴ በረካ ጋር በመሆን ዋቆ ጉቱ የሚባል በዛ አካባቢ ችግር ፈጥሮ ነበር። ለሰባት ዓመት በአባመላነታቸው ሁለቱ ዘዴ ፈጥረው በሰላም ዋቆ ጉቱ እጁን እንዲሰጥ ያደረጉ ናቸው። ዘዴ ፈጥሮ አባመላ ሆነው ነው በዛን ጊዜ አየር ኃይል አዛዥ የነበሩት ሜጀር ጀነራል አበራ ወልደማርያም ጋር በመተባበር እና ዘዴ በመፍጠር ዋቆ ባለበት አካባቢ ናፓል አውሮፕላን በመጣል አሁን እኔ ኦሮሞ ሆኜ ኦሮሞ አንተም ኦሮሞን አልወጋም፣ እጅን ስጥ በሚል ሽማግሌ ልከው በመጨረሻ እንዲገባ ያደረጉ ናቸው በሰላም እና ከገቡ በኋላ ደግሞ መከላከያ ሚኒስትሩ ጀራ ከበደ ገብሬ ነበሩ። ሽፍታ ስለሆነ ምህረት አይደረግለትም ሲባል ጃነ ሲጠየቁ ይሄማ ታጥቦ ጭቃ ነው መሆን የለበትም በሚል ዋቆን ምህረት እንዲያገኝ ያደረጉና በሰላም ይኖሩ የነበሩ ነው። ሚሊተሪ ሳይንስ እንኳን የተማን ሰዎች የማናደርግ ነው እና በአሰናነታቸው የሚታወቁ የተከበሩ የተወደዱ ቅን አመለካከት የነበራቸው ጀነራል መሆናቸውን ነው እና በዚህ አይነት ከእሳቸው ብዙ ትምህርት ተምሬያለሁ ለማለት ነው። እርስዎ እና ጀነራል ጀጋማ ቅርበታችሁ ምንድን ነው? በምን በምን የስራ መስክ ተገናኝታችኋል? በምን በምን ወታደራዊ አሰላለፍ ላይ ተገናኝታችኋል? ቅርብ ናቸው፣ ወዳጅ ናቸው፣ እንደ ቤተሰብ ናቸው ተብሎ ነው የተነገረኝና እስኪ እሱን ያስረዱን። እሳቸው ጋር እኔ ታንከኛ ነኝ፣ እሳቸው እግረኛ እና ክፍለ ጦር ዋና አዛዥ ነበሩ። አብረን አልሰራንም፣ ቦታችንም የተለያየ እኔ ግን ከእሳቸው ጋር በቅርብ ያወቁት ጡረታ ከወጡ በኋላ የሰራዊቱን ታሪክ ለመጻፍ ያንገፋ የኢትዮጵያ ምድር ጦር ሰራዊት ጡረተኞች ማህበር ባቋቋምንበት ጊዜ እሳቸው ማህበሩ ፕሬዚደንት ነበሩ። አስራ አምስት ዓመት በላይ ነው ከእሳቸው ጋር በቅርብ የሰራ ነው በእውነቱ። የሰራዊቱ ታሪክ እንዲጻፍ የሶስቱ ኃይሎች የምድር ጦር፣ የአየር ኃይል እና የባህር ኃይል ታሪክ አሁን እየተጻፈ ነው። ጄኔራል ጃጋማ አንዳንድ የሚታወሱባቸው አሁን ከንጉሱ ቀዳማዊ ኃይለ ሥላሴ ጋራ አንዳንድ የተለየ ሁኔታ ታሪኩ ላይ አይቻለው። ተጠርተው ቤተመንግስት እንደሄዱ እስቲ ከንጉሱ ጋር ያለውን አንዳንድ ነጥብ የሚያስታውሱን ይንገሩኝ። ንጉሱ ከአምስት ዓመት ስደት ከመጡ በኋላ እና ድል አድርገው በሚያዝያ ሀያ ሰባት አስራ ስምንት ሶስት አመት አዲስ አበባ እንደገቡ እሳቸው ዝናቸውን ያ ውጭም ሆነው ይሰሙ ነበረ። እጅ ለማስነሳት እንዲመጣ በክብርት አርበኛዋ በክብርት ወይዘሮ ሸዋረገድ ገሌ የውስጥ አርበኛ የነበሩ በእሳቸው እንዲመጡ ይደረጋሉ። ግንጂ ከነበሩበት አምስት አመት ካሳለፉበት አካባቢ እንዲመጡ ጥሪ ይቀርብላቸዋል። ከዛ ነው እና የት አውቀውኝ ነው እኔን የሚጠሩኝ እና እጅ የሚያሰሱን አልመጣም ብሎ ይናገራሉ። የት ያውቀኛል ማለታቸው ለምንድን ነው የት ያውቁኛል እና ነው የሚጠሩኝ በሚል ለወይዘሮ ሸዋረገድ ገድሌ መልስ ይሰጣል ይሄ በትክክል የተገለጸ ነው ኋላ እዚያ ነው ትንሽ ይቆጣሉ ይሄም ኋላ አርበኛዋ ሸዋረገድ ገድሌ ግርማ ወይ ከጦርነት ወደ ሌላ አሉኛል በሚል ይሆናል ልጅ ነው ወጣት ነው እና አርበኛ ነው እና በዚህ አይነት ሄደው ቢያነጋግሩት ደግሞ ልጅ ወጣት ነው ብሎ እሳቸው ነገሩን ያበርዳሉ። ወይዘሮ ሸዋረገድ ገድሌ ሄደንና ልና ይዘጋጅ ተብሎ እስከ ግንጭ ድረስ ሄደው በማነጋገር ጦሩ አርበኞቹን ከእሳቸው ጋር የነበሩትን ጎብኝተው እና ሁሉ ነገር ካዩ በኋላ በመኪናቸው ከእሳቸው ጋር ወደ አዲስ አበባ ይዘው ይመለሳሉ። ወርቅ ሽጉጥ ተሸልመው እንደተመለሱ ነው ንጉሠ ነገስቱ ጃንሆይ የጠሯቸው ጊዜ የቲያቁኝና ነው የጠሩኝ ያሉት። ንጉሱ ያን ጊዜ እንዲህ አይነት መልስ አግኝተው እንዴት ዝም አሏቸው የሚሉ ሰዎች አሉ ነው ሌላው ደግሞ ጃል ጀገማ አልመጣም የት ያቁኛል ያሉት ጃንሆይ በጣሊያን ጦርነት ጊዜ ወይ በአምስቱ ዓመት የጣሊያን ወረራ ጊዜ አገር ጥለው ስለሄዱ በሚል በቁጭት ነው ብለው የሚያወሩ ሰዎች አሉ። እዚህ ላይ የሚያውቁት ነገር አለ። በጣም ጥሩ ጥያቄ ነው። ሸብ ጋዜጠኞች ጎርጉራችሁ ነው የምታወጡት። በጣም ጥሩ ጥያቄ ነው። ሰውየው በተፈጥሮ የባለባል ልጅ በመሆናቸው ኩሩ ናቸው እና በዛን ጊዜ ምንድን ነው ይሄ በእርግጥ አይለቃሉ ባይኖር ይነገራል ምክንያቱም ለዚህ ሁሉ ያበረዱት በውስጥ አርበኛ ክብርት ወይዘሮ ሰውአረገድ ገሌ ናቸው። እና ምንድን ነው አንድ ሀቅ አለ። እነዛ ወንድሞቻችን የጠየቁት በግልጽ የማይነገር ታንከኛም የመረጃም ትንሽ ተማሪ ስለሆንኩ በመጠኑ ጠይቃቸው ነበረ። አርበኛ እና ስደተኛ መካከል በይፋ ያልሆነ ቁርሾ አለ፣ ቅሬታ። እኛ ሀገር እዚህ ቆየን፣ እነሱ ውጭ የሚል ነገር ምን ሰርሰው ነው እኛ የቆየን የሚል ትንሽ ይኖራሉ። ግን በትክክል እንደተናገሩ ነው እሳቸው እኮ የዚህ መረዳት የሚቻለው ይሄ ሁሉ በአምኑበት እንደውም እውነትሽን ነው ሄደን እናየዋለን ተዘጋጅቶ ይጠብቀን በሚል በአውቶሞቢል እዛን ጊዜ የሚባል መኪና እና ሄደው አነጋግረው በደንብ የተናገሩ ናቸው። ሰውየው በእውነት ውሸት የሚባል ነገር ምናምን የለም እሳቸው ጋር እና አንድ ነገር እዚህ አጋጣሚ ግልጽ ላድርግ የወንድሜ ጥያቄ አስታውሶኝ ነው። አሁን ለምሳሌ አዲስ አለም ጽዮን ማርያም የተመሸገውን ጠላት በወይዘሮ ሸዋረገድ ገድሌ ጠቋሚነት መረጃ ሰጪነት በዛ አካባቢ ደግሞ የነበረው አብርሃም የሚባል የትግራይ ሰው ግንበኛ፣ እነዚህ መረጃ ሰጥተው ያንን ድል ያደረጉትን ምንድን ነው የሚባለው? ደጃማሽ ዘውዴ ጥላውን ነው እንጂ ጃገማ አይደለም የሚባል ነበረ። ደጃማሽ ዘውዴ ጥላውን፣ ይሄ ግልጽ መሆን አለበት። ከጠላት ጋር አራት አመት እንደሰሩ ነው የሚነገረው። ከዛ በኋላ ጣሊያኖችን ገለው ወደ ደጃማሽ ከበደ ብዙነች ነበር የሄዱት። ከበደ ብዙነች አልቀበልም ለአንድ ተልእኮ የመጣ ነው በሚል ዘውዴ ጥላሁንት ወደ ደጃማች ከበደ ብዙናች ነው ሄዱት። ያ ግን ጥርጥሩ ልክ ነው። ያ ግን የተባለው አገር ጥሎ የሸሸ ንጉስ ደግሞ እኔ ከሱ ጋር ምን አለኝ ብለው አኩርፈው ነው የት ያውቀኛል ያሉት የሚባለው ጥርጥር ግምት እውነት ነው። ጥርጣሬ እንደዚህ የለም። ይህ እንግዲህ የት ያውቁኛል በሚለው አላዘዙኝም። በአምስት አመት እንደዚህ ሸሽቶ ሄዷል በሚል በይፋ መቼ መናገር ይከብዳል። ይችን ማናንትን ተናግሯል ብዬ ለማመን አልሰማውም ምንትን ግን ምንድን ነው እሳቸው አያውቁኝም፣ አላዘዙኝም። አምስት ዓመት እዚህ ላይ ነው መረዳት ያለብን። አቶ አዲሱ የት አያውቁኝና ነው የሚያዙኝ ነው ያሉት እንጂ አገር ጠርቶት ያሸቷል የሚለው ነገር የት ያውቁኛል? አብሮ አልተገናኘው። እሺ ሌላ ደግሞ ል ጀነራል ጀገማ እንግዲህ ብዙ የጦር ጀብዱ የፈጸሙ ናቸው። ሕይወታቸው ታሪክ ላይ ያውም በአጭሩ ነው የቀረበው ነው የሚባለው። አሁን እንደ ምሳሌ እርስ ያነሱት በዚህ በደቡብ ያለው የነ ጀነራል ዋቆን አንስተዋል። እንደዚ አይነት ገድል ለአድማጭ ሊቀርብ ሊሰማ የሚገባው ታሪካዊ ጀብዱ የሰሯቸው አንድ ሁለት የሚያስታውሷቸው አሉ። ቀደም ሲል ከጠቀሱት በተጨማሪ በእውነት በዛን ጊዜ አባ መላ ከተባሉት ከነ አሉላ አባ ነጋ፣ ከነ ገረሱ ዱቲ ከሌሎቹም ጋር የሚጠቀሱ ነው። ታሪካቸው በቀላሉ የሚታይ አይደለም። አንዳንድ ደግሞ ግለሰቦች የሚያወሩም አሉ፣ እንደው ተቃራኒ ባለማወቅ ነገሩም ባለመረዳት አሁን ዋቆ ጉቱን ያስገቡት ለኦሮሞ ነጻነት ተብሎ ሲዋጋ የነበረው ለአለስላሴ አድረው ለአለስላሴ መንግስት አታለው አገቡት ነው። በዛን ጊዜ በእውነት ኦነግ ለኦሮሞ አንድነት ነጻነት ና ምሎ ታግሎ ሊሆን ይችላል እና አንድ ግለሰብ ዋቆ ጉቱ የአሩሲ ነው ትውልዱ ከዛ ወደዛ ነው ሄደው፣ ደግሞ በሃምሳ ሶስት መንግስቱን እንትን ስሉ መርሰዋል። እና ኃይለ ስላሴ ታማኝ ይሆናል። የመንግስቱ ነዋይን አብዮት መንግስት ግልበጣ አክሽፏል፣ በሚል ብዙዎቹ እኔ በቅርብ የማወቃቸው በእውነት ለኃይለ ስላሴ የተገዙ ያደሩ፣ ለኦሮሞ ምንም አልሰሩም የሚባል አነጋገር አለ። እሳቸው ግን ለኢትዮጵያ አንድነት ነው እንጂ ለሀገር ለኦሮሞ ብቻ አይደል የሚል ስላለ ጠባብ አስተሳሰብ ነገሮቹን ኢንፎርሜሽን ሳይኖራቸው እንደ አጉል ትችት እንዲህ እንዳለ ነገር አለ። ግን አይደለም። ወታደር ናቸው፣ ታዘዙ ሰሩ። እና የእሳቸው ስራ ቀላል አይደለም። እንደ በዚህ የሰራዊቱን ታሪክ እንኳን እንዲጻፍ አስራ አምስት ዓመት ገደማ ነው የሰሩት። አለማወቅ ነው። እና ማንም አይክድም። አምሱር እዛን ጊዜ እዚህ የነበሩ ይመስለኝ እዛን ጊዜ ያቶ አዲሱ ባሌ ከፍተኛ እነ ተስፋዬ ገብረኪዳን ከታንክ ሻለቃ ሆኖ ተልኮ ነበር። እኔ ታንከኛ ነኝ ከመሰረፉ ይሄ ሁሉ ያደረጉ ስለሆነ ዝም ብሎ አንዳንዱ ይወራል እንጂ ታሪካቸው በእውነቱ ለወደፊት በሚገባ ምንሳብ ዝም ብሎ የሚወራም ነገር አለ። ግን ቅድም ያሉት ትክክለኛ ነገር አለ። ወታደር ናቸው። ታዘዙ፣ መስራት ያለባቸውን ሰሩ ማለት ይቻላል። ግን ይሄም ሆኖ ለምሳሌ የጀነራል መንግስቱ ንዋይን እንቅስቃሴ ካከሸፉት የጦር መሪዎች ወይም ጀነራሎች አንዱ ናቸው ተብሎ ተወርቶ ከሆነና እውነት ከሆነ እውነት ነው። ይሄን ያደረጉትም ወታደር ስለሆኑ ታዘው ነው። ምንም የሚያስገርም ነገር የለም ብሎ ማለፍ ይቻላል እና ነገሩ ተለውጦ ተበርዞ ሐሰት እስካልተነገረ ድረስ ታሪክን የተሰራን ነገር እንዳለ ማስቀመጡ ተገቢ ይመስለኛል። ከእናንተ ነው እንግዲህ እውነተኛውን ነገር የምናገኘውና ወደ መጨረሻ ጥያቄ ሊሄድና አንድ ሊጨምር ይችላልና አለም አውቀ ለምሳሌ ፕሮፌሰር እንድርያስ እሸቴ መንግስቱ ነዋይ መንግስት ግልበጣ ሀምሳኛውን ዓመት ዩኒቨርሲቲ ተከብሮ ነበር እነማን ናቸው በሚል ስብሰባ ተዘጋጅቶ ነበር እዛ ዩኒቨርሲቲ መቆን አዳራሽ እንደ አንዱ ፕሮፌሰር ተነስቶ ምንድን ነው ያለው? አንተ ይህንን ገዳይ ጀነራል መንግስቱን ነው ይሄን ሃምሳኛ አመት ለማስታወስ እንደ ስብሰባ አደረክ ብሎ ጠየቀ። አንዱ ፕሮፌሰር እንዴ፣ የኔ ወንድም ታሪክን ማስታወስ ጽሁም ብቻ አይደለም እና መጥፎንም ማስታወስ እንዳይደገም ማድረግ ኖር ብራ አዲሱ ትውልድ እና እንዲህ እንዲ ያሉ ነገሮች መረጃ ባለማግኘት የሚያቀርቧሉ ለማለት ብዬ ራ። አመሰግናለሁ። ጥሩ ነው። እሺ፣ እንደ መጨረሻ ጀነራል ሲሆን መቼም እንዲህ አይነቶቹን ሰዎች ስናስታውስ ምንም እንኳ በህይወት ባይኖሩም በሐዘን ሳይሆን እንደ ማክበር ነው እንዲህ አይነቱ ፕሮግራም የምናቀርበውና፣ ሁሉ ጊዜ እንላለን። ጀነራል ጀጋማ ኬሎን ስናከብር አሁን ታሪካቸውን ስናወራ ለቀሪው ትውልድ የሚኖረውን ጥቅም ነው አብረን የምናወሳውና በተለይ ወጣቱ ከዚህ ምን ያገኛል ይላሉ። ከጀነራል ጀጋማ ኬሎ ህይወት ወጣቱ ምን ይማራል? ምንስ ደግሞ መማር አለበት? ይሄን ይሄን ከሳቸው ባህሪ ከእሳቸው የጀግንነት ስራ ይህን ይሄን መውረስ አለበት ብለን እንደ አንድ ሁለት ብለን ብናስቀምጥ በዚህ ውይይቱን ልናበቃ እንችላለን። አሁን እሳቸው አልፈዋል። ምንም ነገር ደርግም በኃይለ ሥላሴም በዚህም መንግስት ለታውል የተደረገላቸው የለም እና ምንድን ነው፣ ምንም ነገር ቢቆምላቸው ለእሳቸው የሚጠቅም ነገር ለአዲሱ ትውልድ ነው። ሌላ ጃገማዎች፣ ሌላ ለገሰ ተፈራዎች መፈጠር አለባቸው። ሌላ ራስ አበባዎች፣ ሌላ በላይ ዘለቀ፣ ሌላ ራስ መስፍን። ይህንን ታሪክ ጎልቶ ምን ነገር ይኖርበታል። አሁን እንኳን መከላከያ ነገረን ማርች ባንድ በማዘዝ ስላሴ ተገኝቶ በክብር እንዲቀበሩ አድርጓል። ነገር ግን አቀባበራቸው ቦታ የተሰጣቸው በቅዱስ ስላሴ ጀግኖችና ስደተኞች የሚቀበሩት ቦታ ለእሳቸው የሚገባ አይደለም። ወጣቱ በእውነት ከሳቸው አስራ አምስት አመት ሆነ። በአስራ አምስት አመት መቼም ሰው ብዙ ነገር አያውቅም እና ምንም ወታደራዊ ሳይንስ ትምህርት ሳይማሩ በሀገር ፍቅር፣ በሕዝብ ፍቅር በጠላት አንገጫም በማለት ከዚህ ወጣቱ ለሀገሩ የሚያስብ የሀገር ፍቅር ኢትዮጵያ አንድነትና ሰላም እንዲጠበቅ ከሳቸው ብዙ ነገር ይማራል ብዬ ተስፋ አደርጋለሁ። መንግስትም ለጀግኖች ትኩረት እንዲሰጥ ይገባል። በጣም አመሰግናለሁ። ኔ ወንድ ብርጌዴር ጀኔራል ዋሲሁን ንጋቱ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በነገራችን ላይ ጄኔራል ጃጋ ማኬሎ የአምስት ሴቶችና የአንድ ወንድ በአጠቃላይም የስድስት ልጆች አባት ነበሩ። እንግዳችን ወይዘሮ ምህረት ጃጋ ማኬሎ ስድስተኛዋ ወይም የመጨረሻዋ ልጅ ናቸው። ወይዘሮ ምህረት ጃጋማ ኬሎ ህይወታቸው ያለፈው ሆስፒታል ሆነው ነው? ጦር ኃይሎች ሆስፒታል እንደሰማሁት ልክ ነው? አዎ። ማን ነበር አጠገባቸው? ወይ ጊዜ ደከም ነገር ሲልብኝ ጦር ኃይሎች ሆስፒታል ይከታተል ነበር። ከዛ በፊት ወደ ሶስት ሳምንት በፊት እዛ አንድ ስምንት ቀንም ተኝቶ ነበር። ከዛ በፊትም ረዘም ላለ ጊዜም ተኝቶ ነበረ በዚሁ ኬዝ ምክንያት እና ትንሽ ካቴተሩ ከተቀየረ በኋላ ብርድ ብርድ አለኝ ብሎ ትንሽ ማስመለስ ነበረ። በኋላ ያቺ ማስመለሱ ነገር ስታደክመው በቃ እስቲ ሆስፒታል ልውሰደው ብዬ ከሐኪሟ ጋር ተነጋግረን ይዞ ሄጄ ነበረ። ያው ተፋጠነና እንግዲህ እዛ ከደረሰው በኋላ ነው ያው ህይወቱ ያለፈው። ከሐኪሟ ጋራ ያልሽኝ እቤት ሐኪም ነበራቸው ወይስ ደውለሽ ሐኪሟን አገኝተሻቸው ነው? እቤትም ነርስ ነበር። ነርሱ መቶ አይቶት ነበር። መጨረሻው ላይ ህይወታቸው ሲያልፍ አብሮማ ነበር። አጠገባቸው ከእናንተ መካከል አንቺ ነበር? እንዴት ነው የዛን ጊዜ የነበረ ሁኔታ? እንዴት ነው? እንዴት ነበረ? ጄኔራል፣ የመጨረሻዋ ስትንፋሻቸው እስከምትወጣ ያለ ሁኔታ እሱ የሀኪሞቹ ጋር ገባ። በቃ ያው እነሱ እንዲህ ነው ነገሩ እንጂ እቤትም እየነበረው ስቃይ መወራጨት እንደዚህ አልነበረም። ለዛ ነው እንደው እዛ ገብተው እንዲህ ነው ሲሉኝ የደነገጥኩት። እድለኛ ነው ብዬ አስባለሁ። እውነት ነው ነው ዘጠና ስድስት አመት ጣር የለም፣ አልተፈራገጡም። በሰላም ነው ያሸለቡት። መልካም ረፍት ነው። መጨረሻው ላይ አንዳንድ ጊዜ እንዲህ አይነት ሁኔታ ውስጥ የሚሆኑ ሰዎች አጠገባቸው ላለው በተለይ ልጅ እንዳንቺ ላለ የቤተሰብ አባል አንዳንድ ነገር ይናገራሉ። ምን ምን አሉሽ? እንደው መጽናናት፣ አይዟችሁ፣ በርቱ፣ እንግዴ የመሳሰለ ምንም አላጫወቱም። እሱ ብዙ ጊዜ ያው ማለት እግዚአብሔር ይባርካችሁ የሚለው ነገር አለ። አንድ ነገር እንዲህ ሲደረግለት እኔ እንጃ መቼ አባቴ ስለሆነ ብቻ ሳይሆን በጣም በቃ ማንም እንደዚህ ጠይቆት እንኳን ለሚሄድ ሰው እግዚአብሔር ይስጥልኝ መታችሁ፣ ስላያችን፣ ስለጎበኛችሁኝ እግዚአብሔር ይባርካችሁ ነው የሚለው እና አጠገቡ ነበርን እና ምልህ ምን ብዬ ልንገርህ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርክሽ እንዲህ አይነት ነገር ነበር ሲናገር የነበረው እንጂ ሌላ ብዙ እንትን አላለንም። በቃ እግዚአብሔር ይባርካችሁ ይህንን ነገር ነበር የሚያወጣው። አይደለም፣ አጠገቡ ላለ ነው ማ እንዲህ መጥቶ ለሚጠይቀው ይህንን ነው የሚያወጣው። ቀደም ባሉት ቀናት ወይም ወራት፣ ለምሳሌ ከአመት በፊት ከዛም በፊት በደንብ ወዲያ ወዲህ ሲሉ ሲጫወቱ፣ በድጋፍም ቢሆን በዊልቸርም ቢሆን ሲሄዱ የነበራቸው ባህሪ እንዴት ነው እንግዲህ? ወደ ኋላ ተመልሰሽ ሁለት ዓመት በፊት እንደዚህ ጠባይ መለወጥ አንድ አመት ሲቀረው እንደዚህ የሚል እስቲ አስታውሽን። አዎ ማለት ያው እርግጥ አልጋውን ከያዘ አንድ አምስት ዓመት የሆነዋል፣ እንዳልከው እንግዲህ አንድ ሁለት አመት የሆነዋል። እቺ ወጥቱ በፊት ሳሎን ይመጣና ብሎ ከእኛ ጋር ቴሌቪዥንም ያያል በዊልቸር ላይም እንደዚህ ደግፈ ነው ፋይናል ኮርድ ወገቡ ጋርም ጉልበቱ ጋርም ኦፕራሲዮን ስላረገ እነዛ እነዛ ነገሮች ሲከብዱት ነበር እና ግን እንደዛም ሆኖ እንትን ነው የሚለው የተለወጠ ባህሪ የምለው ነገር የለም። አበባ፣ በነገራችን ላይ ሌላ ሰው እንደሚያስቸግረው ብዙ ሰዎች ምን ይሉኛል፣ እንደው በቃ እግዚአብሔር ይወዳቸዋል። አንቺንም እግዚአብሔር ይወድሻል። ሌላው እኮ በጣም ነው እንደዚህ አድርጎኝ እንደዛ ነው እንዲህ ነው ይላሉ። እሱ እንደዚህ አይነት ባህሪ አልነበረውም። እንደውም ካልከኝ በሚሄድበት ሰዓት ያኔ ትንሽ ኃይለኛ ነው ያው በሚንቀሳቀስበት ሰዓቱ ላይ እንደ ያው አንዳንዴ አይለኝነቱ በቃ ብዙ ወታደር እንደ ያው በፊት እኮ ብዙ ወታደር ነበር። የምታዘው ሁሉ ምን ባባልበት ጊዜ ነበረ ያን በሚንቀሳቀስበት ሰዓት እንጂ እሱ አልጋ ከያዘ በኋላ ያ ነገሮች አልነበሩ። በሚንቀሳቀሱበት ጊዜ እንዴ ነው ታዲያ፣ ወታደራዊ ትእዛዝ ነበር ቤት ውስጥ እሱ ለእናንተው ብለው ነው መቼም፣ በምክርም በምንም በተግሳጽም ጀኔራል ብቻቸውን ከኖሩ ስንት ጊዜ ሆነ ከባለቤታቸው ሌላ? ባለቤታቸው መቼ ነው እናታችሁ ወደ አስራ አራት አመት ነው በዚህ በመጋቢት ወር ላይ ነው እሷም ያረፈችው ከዛ በኋላ የጀኔራል ጥባይ እንዴት ነበር ምን ይመስል ነበር ቤት ውስጥ አዎ ያዝን ነበር ቀላል አደለም አምስ አመት አብሮ የኖር ባለቤት መለያየት ከባድ ነው እውነት ነው እና ያው ለሱ በጣም እኔ ነበርኩ መቅደም የሚገባኝ የሚልባትም ጊዜ ነበረ ግን ያው ብዙ ጊዜ ከጓደኞቹ ጋር ያሳልፋል መጀመሪያ አካባቢ በጣም ይነጫነጭ ነበረ በኋላ ላይ ግን እየለመደ በቃ መጫወት ከኛ ጋር እንደዚህ ያለ ጓደኞቹ ጋርም ቤት ይመጣሉ እነሱ ጋርም ይሄዳል እንደ አይነት እንትኖች እያለ ነው እየረሳ የመጣው አንቺ ከእሳቸው አልታላየሽም። በሙሉ በዘመንሽ እስከምታገቢም ወይም ታገባሽ በኋላ? ይቅርታ አግብቼ አምስት አመት ያህል እዛው አካባቢ ነበር የተከራየሁት። በኋላ ከልጆች መካከል አባባ ያው እማማ እንዳረፈች እሷ ቢቅርብ ስለሆነች ተረዳኛለች ብሎ እሷ ትግባ ሲል ያኔ ጠኔ ገባሁኝ። በ ከዛ በኋላ አብረነን እንዲያው ድሮም አብረነን አዳሩን የተለያየ ነው። አሁን ደግሞ ጠቅለሽ ቅርባቸው አጠገባቸው ሆንችላቸው። አዎ። በሚንቀሳቀሱበት ጊዜ ምን ነበር ባህሪያቸው? ቅድም እንደ ወታደርም ቆጣም ማለት ባለቤታቸው ደግሞ እናታችሁ ካረፉ በኋላም የመነጫነጭ የቅሬታ ስሜት አለ ብለሽኛል። የዋህ ነው ለሰው የሚኖር ሰው ነው ማለት ይቻላል። እሱ ያው ከሚበላ ነገር ጥሬ ስጋ ይወድ ነበር፣ እና በቃ እሱ ይዞ ይመጣል። በቃ እሱን ነገሮችን እና ምን ብዬ ልንገርህ እንጃ። የዋህ ነው በጣም በቃ ለሰው የሚኖር ቤት መጥቶ፣ ኧረ የለ ትራንስፖርት፣ አባባ ምንም የለህም እኮ ቆይ አይደለም ብሎ በቃ ለሰው የሚተርስ ሰው፣ ለሰው የሚኖር ሰው ነው። ከምግብ ምን ይወዳሉ እንዳለልሽ፣ እንግዲህ ጥሬ ስጋ ብለሽኛል። መጠጥ ውስጥ እጅ ነው። እንግዲህ መጠጥ ከማቆሙ በፊት ያው ጠጅ ይጠጣ ነበር። ያው ስኪኖቹ ዚኖም እነዚህ ወይን ጠጅ ነው እነሱ ነገሮች፣ አክሱም ማየት ይጠቀም ነበር ጥሩ። ከምግብ ምን ይወዳሉ ልልሽ ስል ነው አንቺ፣ ጥሬ ስጋ ይወዳል ያልሽኝ። የሚጠበቅ ነው የሚገመጥ ነው። እናት የነበሩ ጊዜ ጄኔራል ባህሪያቸው ምን ይመስላል? እሷ ምንም ጥያቄ የለውም ባለሙያ ነበረች። እሺ በጣም ብዙ ጊዜ ግብዣ ነበረ። እንግዲህ ባልና ሚስቶን የማይጋጭ የለም። አንዳንዴ ይኖራል እንጂ ወዲያው ነው የሚፈቱት። በፍቅር አምሳ አመት ማለት እንግዲህ ቀላል አይደለም። ብዙ ነገር ተቻችለው ብዙ ነገር ይዘው ነው እኛን የሚያሳደጉን። ሕይወቷ እንዳረፈ ለሱ ከባድ ነበረ ሲረሳው ድረስ። በጣም ማን ነበር የሚለዋቸው? እናታችሁ። እሷን እንግዲህ አስቴሬ ብሎ ነበር የሚጠራት። ጥሩ ነው። ማማስ ነብሳቸውን ይማርና ማን ነው የሚለዋቸው ነበር? እንግዲህ ጃገማ ትላለች። እሷም አንዳንዴ ያው እነሱ የሚጠራሩበት አንዳንድ ጊዜም በትልቁ ልጅ ወይም በትልቋ ልጅ ስም መጠራት የከሌ አባት የከሌት አባት ይባላል። ልክ ነው። በጣም አመሰግናለሁ ወይዘሮ ምህረት ጃጋማ ኬሎ። እኔም አመሰግናለው አስታውሳችሁን ዲስ እንዲስለጠየቃችሁን እግዚአብሔር ይስጥልን። የቤተሰብ ሁሉ ፊት በእነሱም ስም እግዚአብሔር ይስጥልን። ጊዜ ላለሁ ሁለቱንም እንግዶቻችንን የጄኔራል ጃጋ ማኬሎን ሴት ልጅ ወይዘሮ ምህረት ጃጋ ማኬሎንና የቅርብ ጓደኛቸውን ብሪጋዴር ጄኔራል ዋሲውን ንጋቱን ለጊዜያቸው እናመሰግናለን። የንጉሴ አክሊሉን መስኮት ልንከፍት ስንል አንድ የሆላንድ አስተያየት ሰጪ እኔ ብቀድም ስላለን በንጉሴ የቀደመ ዝግጅት ላይ የሚሰጥ አስተያየት ነው ሲለን ደግሞ በእርግጥ ልናስቀድመው ወደድን። ንጉሴም መስኮቱን ገርበብ አድርጎ እያደመጠ ነው። ሆላንድ ነው ዲያቆን ማን ያዘዋላ ብባላለሁ። የዛሬ ወር አካባቢና አስራ አምስት ቀን አካባቢ ያስተላለፋቸውን ሰምቻቸው ነበርና ጥያቄው ቅርሶችን በተመለከተ ነው። ከዛ አንፃር በጋዜጠኛው የቀረቡት ጥያቄዎችን እኔም የምጋራው ነኝ። በተለይ በደብረ ብርሃን ስላሴ ዙሪያ የተነሳውን በልማቱ ዘርፍ በሀገር እስከ ደረጃ በወቅቱ እዛው ስለነበርኩና ጉዳዩንም በቅርበት ስለማታውሰው በነበረው ውጣ ውረድም ውስጥ ስላለፍኩኝ ነው ሀሳብ መስጠት የፈለግኩት። እንደ ምክንያትነት የቀረቡት ሁለት ነጥቦች ቅርሱን አያፈዘውም ወይ? ቅርሱን መታየቱን ወይንም መግነኑን አያደበዝዘውም ወይ? እንደዚህ ያሉ ሁኔታዎች የሚል ጥያቄ ነው የቀረበው። በእኔ በኩል የምጋራው ስጋት ነው፣ እየታየም ያለ ነው። የቀረበውን ምክንያት በእውነቱ ውሃ የሚያነሳ ሆኖ አልተሰማኝም። በእኔ በኩል ጥላ ከመዘቅዘቅ ለመዳንና ከችግር ለመውጣት መሰረታዊ መፍትሄ ህንጻ መገንባት ነው ብዬ አላምንም። በዘመነ ደርግ አይተነዋል። የተገነቡ ህንጻዎች ቤተ ክርስቲያኒቱን ከችግር አላዳኗት። ድሃው ምእመን ነው ቤተ ክርስቲያኒቱን በጊዜ የታደጋት። ይሄ እንደ ምክንያትነት ሊቀርብ አይችልም። ከዛ ውጪ በጫካም የተሸፈነ ነው፣ ህንጻብ ይሻላል ከጫካ የሚል በአታም በመግለጽ በምሳሌነት የተነሳ ነገር አለ። እሱም ቢሆን የአካባቢ አየር ንብረትን ከመጠበቅና ከተፈጥሮ ሀብት አንጻር አባቶቻችን ቤተ ክርስቲያንን አብረው ሲተክሉ አስቀድመው፣ እንዲሁም አጸድ ነው የሚተክሉ፣ እንዲሁም ካባባሉ ጭምር አጸድ የሌለው ደብር ጽህም የሌለው መምህር እየተባለ በቤተ ክርስቲያን በጣም ትኩረት ከሚሰጣቸው ነገሮች አንዱ ነውና በእነኝ ምክንያቶች ታሪክን የሚያደበዝዝ ስራ ልማት፣ ወይስ ጥፋት የሚል ጥያቄ ነው ጭንቅላቴ ውስጥ የሚፈጥረው። አስተውሎ ላላየው ልማት ነው። በአይምሮ በቅጥነት ለተመለከተው ግን ልማት መሰል ጥፋት ነው ብዬ ነው ማምነው እኔ በግሌ። ይህንንም ስል ያለ ምክንያት አይደለም። ደብረ ብርሃን ስላሴ ለምሳሌ ያህል በአሁኑ ወቅት ሙሉ ለሙሉ ያ መልካም ገጽታውን አጥቶ እሱነቱ ተቀይሯል። በአንድ ዓመት ያላነሰ ሙግት የተካሄደበት ነው። በወቅቱ የመንበረ ፓትሪያሪክ ጠቅላይ ስራ አስኪያጁ ታግዶም ነበር። በውስጥ ለውስጥ አካሄድ በተበላሽ አካሄድ ነው ወደ ግንባታ እንዲኬት የተደረገው። ጋጤ ዘራዊ ቆም አደባባይ ቢሆን በእውነቱ ጣሊያን እንኳ ኳስ ለመጫወት የማህበረ ካህናቱን ፈቃድ ጠይቆ ኳስ እንደተጫወተበት የሚነገርለት ያ ታሪካዊ ቦታ ዛሬ እሱነቱን አጥቶ እንዲበላሽ ተደርጓል ከሆቴል ግንባታ ለማትረፍ ከዘጠኝ ዓመት ያላነሰ ትግልና ዋጋ ተከፍሎበታል። አሁን ደግሞ ተመልሶ ወደ ቤተ ክርስቲያኒቱ ከገባ በኋላ በአግባቡና በቅጡ ለመያዝ ባለመቻል መልኩን እንዲችት ተደርጓልና እነኚህ እነኚህን ነገሮች ሳይ ስመለከት የተነሳው ሀሳብ ላይ ሀሳብ ለመስጠት ስላነሳሳኝ ስላስገደደኝ ነው። በቤተ ክርስቲያን አካባቢ ትምህርት ቤቶች መሰራት አለባቸው። አዎ ቤተክርስቲያኒቱ መጀመሪያ እና ቀዳሚ ዓላማዋ ነው። ግን መሰረታዊውን እና መንፈሳዊውን ዓላማ በማያበላሽ መልኩ፣ በጊዜያዊ ጉዳይ ዘላቂና ቋሚውን ዓላማ በማይነሳ መልኩ ነው መሰራት ያለበት። ብዬማም ነው አባቶቻችን የጸሎት ቦታ እንደሚያስፈልግ አውቀው ነው አጸዶችን የተከሉት። ያንን እየነቀልን አጽም እያፈለስን በጊዜያዊ ስሜትና ጥቅም ላይ ትኩረት አድርገን የምንሄድባቸው አካሄዶች ትውልድን የሚጎዱ፣ ታሪክን የሚያዛቡ፣ ወቀሳንም የሚያስከትሉ ይሆናሉ የሚል ጭንቅና ስጋት አለኝ። እድሉን ስለሰጣችሁኝ እጅግ አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ዲያቆን ማን ያዘዋል አበበን እናመሰግናለን። እንዲህ ፕሮግራም አድምጦ አስተያየት መስጠት የምናበረታታውም ነው። በዚህም ሆነ በሌሎች ፕሮግራሞቻችን ላይ ተሳተፉ እንላለን። አሁን በእርግጥ መስኮቱ ወለል ብሎ ሊከፈት ነው። ንጉሴ አክሊሉ ስለ ዝግጅቱ ስንጠይቀው ታዲያ እንዲህ አለን። አህያ ቅኔ ተዘርፎላታል፣ ስንኞች ተቋጥረውላታል ብሎ ይዘፈንላት አይዘፈንላት ግን እንጃ ነው ያለን። ሌላም እያነሳል ስለ አህያ ብላከልን። በዛሬው ዝግጅቱ ሲራክ የሚባል የቅኔ መምህር ወሎ ዋድላ ደላንታ ውስጥ ነበር። ደሞዙ ሰላሳ ብር ነው። እንዲህ አለ ሲቀኝ አድግ ወላህም እንዛ ያወፁ ስሳ አህያና ላም ሲሸጡ ስድሳ ብር ሲያወጡ ሲራክ አምላከ ዋርላ ተሰይጠ ለሰላሳ የዋርላው አምላክ ሲራክ ግን ለሰላሳ ብር ተሸጠ። ጌታ በሰላሳ ብር ተሸጠ ስንል አልነበረም እንዴ? ሰሞኑን እንደዚህ ብሎ ተቀኝቶ ነበር ለማለት ነው። ድሮ ድሮ በከተማችን ምን ይወራል፣ ህዝቡ ምን ይላል፣ ከምናየውና ከምንሰማው የሚሉ የሬዲዮ ፕሮግራሞች ነበሩ። አሉላና አዲሱ የዛሬ አስራ አምስት ቀን የአህያ እርድን በተመለከተ አንድ ፕሮግራም አቅርባችሁ ነበር። እኔ ደግሞ ዛሬ አህያን በግጥም በቅኔና በቁም ነገር አዘል ቀልድ ላነሳሳት ወደዱ። አዳምጡኝ። በግጥም ስራው በጣም ይታወቅ የነበረው መምህር ተስፋዬ ብርሃኑ ከሰውም ሰው አለ ከአህያም ደህና አህያ ልባም ብርቱ ነው ተብሎ የሚቀርብለት እርጥብ ጓያ ብሎ መቅጠሙ ትዝ ይለኛል። ኢትዮጵያ ፕሬስ ድርጅት ውስጥ መንግስቱ ገዳሙ የሚባል ጋዜጠኛ ነበር። ኋላ ላይ ኢትዮጵያ ሬዲዮ አየው ነበር። መንግስቱ ገዳሙ የአህያ ምስል ባለበት ልባስ ከማናንሼ የሚል መጽሐፍ አሳትሞ ለንባብ ማብቃቱን አስታውሳለሁ። በመጽሐፉ ላይ ያለው ምስል አህያዋ ለሰው በእግሯ ሰላምታ ስትሰጥ ነው የሚያሳየው። ከማን ናንሺ ማን ከማን ያንሳል ማን ከማን ይበልጣል ለማለት ነበር። አህያ እንዲህ ብዙ የምታጫውተናት የእርሻ ሰብል ገበያ ድርጅት የሚባል በደርግ ዘመን ነበር። ለቀበሌ ነዋሪዎች በራሸን መልክ ጤፉስ፣ እንዲው በቆሎ፣ ስኳሩ፣ ቡናው በሚሰጥበት ጊዜ እርሻ ሰብል ገበያ ድርጅት ዋናውን ሚና ይጫወታል። የድርጅቱ ሰራተኞች ያው እንደ ማንኛውም የቀበሌ ነዋሪ ናቸው እና እነሱም እንግዲህ ከሰብሉ ይወስዳሉ፣ ይጠቀማሉ። ሰው ግን ያማል፣ ለራሳቸው ያደላሉ፣ ለራሳቸው ብዙ ይወስዳሉ ይላል። ይህን በተመለከተ ዳምጤ በረደድ ይባሉ የነበሩ የድርጅቱን ስራ አስኪያጅ ረ እንዲት ትታማላችሁ? ብላቸው ደግ ልጅ፣ ደግ ልጅ፣ የደግ ዝርያ የተጫነችው ናት በላም አህያ፣ ይባላል። ምን እንድልህ ፈልገህ ነው ብለው እንደመለሱኝ ትዝ ይለኛል። መቼም ቢያብሉት ጽድቅ የለውም። ቀዳማዊ ኃይለ ሥላሴ በዘመናቸው ተማሪዎችን በየትምህርት ቤታቸው እየሄዱ ይጎበኙ ነበር። አንዳንዱ ትምህርት ቤት አዳሪ ቦርዲንግ ስኩል ስለነበረ ምግባቸውን ሁሉ ያዩ፣ ይመለከቱ፣ ይቆጣጠሩ ነበር። ይህን ደጋግሞ ያስተዋለ የቀን አዋቂ ቀርን ስሰል አይለ ርሳ እስከታወፅ እድክት የትሙት ንጉስነ ኃይለ ስላሴ ዘራ ዳዊት፣ አንተ የዳዊት ዘር ቀዳማዊ ኃይለ ስላሴ አህያ ቀንድ እስክታወጣ ድረስ አትሙትብን ብሎ ዘርፎላቸው ተቀኝቶላቸው ነበር። ይበል በአስራ ዘጠኝ መቶ ሰባዎቹ መጀመሪያ አካባቢ የጎንደር ከተማ ሕዝብ የመጠጥ ውሃ ችግር አለበት ተብሎ ወደ ጎንደር ሄደን ነበር። ትልቅ ባዛር ተዘጋጅተው አቶ በአሉ ግርማ አብሮን ነበር። ተረፈ ወልዴ የሚባሉ ሰው ደግሞ ከኢትዮጵያ ዜና አገልግሎት እዚያ ላይ የደርግ አባሉን መቶ አለቃ አክሊሉ በላይ ነህን አገኘኋቸውና፣ እንደው እስቲ እንደው ጎንደር ውስጥ ካለ አዲስ ነገር ፈገግ የሚያሰኝ አጫውቱኝ አልኳቸው። መቶ አለቃ አክሊሉ በላይ ነህ ድሮ ድሮ የጽህፈት መሳሪያዎችን የትምህርት መሳሪያዎችን ከትምህርት ሚኒስቴርም ሆነ ለምሳሌ ከትግራይ ጎንደር ከጎንደር ወደ ትግራይ ያመላልሱ የነበሩ አህዮች፣ የጋማ ከብቶች ነበሩ። አንዲት አህያ የራሷ መለያ ቁጥር አላት። እንደ አጋጣሚ መንገድ ላይ ትሞታለች፣ ሪፖርት ይደረጋል። ያንን ሪፖርት ይዞ ጎንደር ያለው ለአዲስ አበባው ትምህርት ሚኒስቴር በዚህ ቁጥር የተመዘገበችው አህያ በሞት የተለየች ስለሆነ ለእሷ የተመደበው ራሽን ከሚቀጥለው ወር ጀምሮ እንዳይላክ ብሎ ይጽፋል። የትምህርት ሚኒስቴር ባለስልጣኑም ደብዳቤውን ካነበቡ በኋላ እባክህ አህያዋ እንዴት እንደሞተችና ለምን እንደሞተች የሞተችበትን ምክንያት ገልጸህ መልስ ስጠን፣ ማብራሪያ ስጠን ብለው እንደገና ወደ ጎንደር ይልካሉ። ጎንደሮች ያው እንደምናውቃቸው ብልሆች፣ አዋቂዎች ናቸውና የተከበሩ ባለስልጣን አህያዋ እንዴት እንደሞተች ያልተናገረች እኛም ያልጠየቅናት መሆኑን በትህትና እንገልጻለን ብሎ መለሰ። ይህንን ፋይል ውስጥ አይቻለሁ ብለው ፈገግ አሰኝተውኛል። እናንተስ ኢህአዴግ አዲስ አበባ ሲገባ ደሳለኝ የሚባል አህያ እንደነበረው ሲነገር ቆይቷል። የብሔራዊ ሎተሪ አስተዳደር ድርጅት እኔም ስሰራበት የቆየሁት የማስታወቂያ ክፍሉ ባልደረባ የነበረች አንዲት አህያ ነበረች። የዚያች አህያ አዛዥ አንጋፋው የማስታወቂያ ሰው የአንበሳ ማስታወቂያ ድርጅቱ ውብሸት ወርቅ አለማሁ ነበሩ። የወረራሸን ነበራት። ቀለብ ደሞስ ለዛ ተነባቢነት በነበረው በጳውሎስ ኞኞ የአዲስ ዘመን ጋዜጣ አንድ ጥያቄ ያለኝ አምድ ላይ ለመሆኑ ይች በብሔራዊ ሎተሪ አስተዳደር እየተነዳች መላ ፒያሳን፣ አራዳን፣ ከተማውን ሁሉ የምታዳርስ አህያ የየት ክፍል ሰራተኛ ነች ተብሎ ቢጠየቅ የብሔራዊ ሎተሪ የማስታወቂያው ክፍል ባልደረባ ነች ብሎ እንደመለሰ አንብበናል። ዛሬም ቢሆን አዋሬ አካባቢ የአህያ ማሰሪያ ጠጅ ቤት የሚባል አለ። አህያ የእሷ ጉዳይ ተነስቶ ይህን ያህል ካጫወተችን የዛሬን ፕሮግራሜን በዚሁ ላጠቃል። ደህና ውኑ። በነገራችን ላይ አድማጮቻችን፣ ተግታችሁ ጻፉልን፣ ደውሉልን። ስልክ ለሚቀናችሁ 2022059942 የውስጥ መስመር 14 ደ ኢሜይልም፣ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ትልካላችሁ። ደብዳቤም ለሚቀናችሁ ጣፉልን፣ ደብዳቤ ስደዱልን። አሁን ወደ ማጠናቀቁልን ሄድ ነው በጀመርነው የማና ልሞች ድቦ ስንት ነው የምንሰናበት ማጠቃለያ ዜና አሰምተን እንሰናበት። የዩናይትድ ስቴትስ የመከላከያ ሚኒስትር ጄም ማቲስ ዛሬ ጅቡቲን ጎብኝተዋል። በአፍሪካ አህጉር ብቸኛው የሆነው የዩናይትድ ስቴትስ ወታደራዊ ሰፈር ጦር ሰፈር ትንሽቱ የምስራቅ አፍሪካ ሀገር ነው የሚገኘው። መከላከያ ሚኒስትሩ ዛሬ ካምፕ ለሞኔር ከገቡ በኋላ በመቀጠል ከጅቡቲው ፕሬዚደንትና ከመከላከያ ሚኒስትሩ ጋር ተገናኝተው ተወያይተዋል። ሶማሊያ ጋልጋላ ከተማ ውስጥ ዘጠኝ ወታደሮች ይጓዙበት የነበረውን ተሽከርካሪ ኢላማ አድርጎ መንገድ ዳር በተቀበረ ፈንጂ ሲገደሉ ሌሎች አምስት ደግሞ መቁሰላቸው ተነግሯል። ሰሜን ኮሪያ አንድ ሌላ የዩናይትድ ስቴትስ ዜጋን አሰረች ተባለ። በሀምሳዎቹ የዕድሜ ክልል ውስጥ ያሉት ፕሮፌሰር የሄዱት ለማስተማር እና ስለ እርዳታ እንቅስቃሴዎች ለመወያየት ነበር ተብሏል። ቶኒ ኪም በኮሪያ ስማቸው ኪም ሳንግ ዱንግ ተብለው የሚታወቁት ሰው አርብ ፒዮንግያንግ አውሮፕላን ጣቢያ ሲደርሱ መያዛቸውን ነው የደቡብ ኮሪያ የዜና አገልግሎት የገለጸው። የአሜሪካ ድምፅ ራዲዮ ዘውትር ቅዳሜና እሑድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽት ሶስት ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሡ ታምሬ ጋር ፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ በዚህ እንሰናበታለን። ሰላም በደና።